አድማጮች በመግቢያው ወደ አስተዋወቅነው ነው ዝግጅት ነው የምንሸጋገረው የመስቀል ደመራ በዓል አከባበር በዋሽንግተን ዲሲ። እሺ፣ እግዚአብሔር ይስጥልኝ እድሉ ስለተሰጠኝ አመሰግናለሁ። በዓሉ በዚህ በዋሽንግተን ዲሲ ሀገረ ስብከት ዲሲና በሜሪላንድ ቨርጂኒያ ማለት ነው እንግዲህ በዚህ በቅርቡ ያሉ አስራ አምስት አጥቢያ አብያተ ክርስቲያናት ሁልጊዜ ለጥምቀትም እንደምናደርገው በደብረ ምሕረት ቅዱስ ሚካኤል ካቴድራል ቅጥር ግቢ ውስጥ ዛሬ እንግዲያው ከ ከሰዓት በኋላ በፋይፍ ፒ ኤም በዓሉን በአንድነት ሆነን የምናከብረው የዋሽንግተንና የካሊፎርኒያ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ፋኖኤል ናቸው። በኢትዮጵያ ያለው ሁኔታ የዘንድሮውን በዓል አከባበር ለየት እንዲል ማስገደዱን ገልጠው በሀዘን ስሜት በጸሎትና በምህላ ነው የምናከብረው ይላሉ። የመስቀል በዓል ታላቅ በዓል ነው። ይልቁንም ቅርብ ዓመታት ወዲህ ደግሞ በዩኔስኮ ከተመዘገበ ወዲህ የበለጠ ታዋቂነቱ ጎልቷል። እዚህም እኛ በዛው መልክ ነው የምናከብረው። በእርግጥ ትንሽ የዘንድሮውን ለየት የሚያደርገው በሀገራችን ኢትዮጵያ በተፈጠረው ችግር ምክንያት እርግጥ፣ ሁላችንም በጸሎት እና በሀዘን ላይ ነው ያለ ነው። በሱባኤ በምህላ ላይ ነው ያለ ነው እና በዓሉም በእርግጥ ይሄ የሀዘኑ ጉዳይ ተጽዕኖ ይፈጥርበታል ዋናው ነገር እግዚአብሔር አምላክ መስቀል ሰላም ነውና መስቀል አስታራቂ ነውና መድኃኒታችን ኢየሱስ ክርስቶስ ከባህሪ አባቱ ከእግዚአብሔር አብ ጋራ የታረቅንበት ያስታረቀን በመስቀል ነውና አሁንም በሀገራችን እርቀ ሰላም ወርዶ ህዝቡ የሚጠይቀውንም ጥያቄ መንግስት በአክብሮት ተቀብሎ የውይይት መድረክ ተከፍቶ በሰላም በውይይት ችግሮች እንዲፈቱ እንፈልጋለን እንመኛለንም። በዚሁ አጋጣሚ ደግሞ በተፈጠሩ ችግር ምክንያት የብዙ ወገኖቻችን ህይወት አልፏል። ስለ እነሱም እናዝናለን፣ እነሱንም በጸሎታችን እናስባለን። ለቤተሰቦቻችን ሁሉ እግዚአብሔር መጽናናትን እንዲሰጥልንም እንመኛለን፣ እንጸልያለን። እንግዲህ በዚህ መልኩ ሀገራችንን እያሰብን፣ ሰላሟን እያሰብን፣ ህብረቷን እያሰብን፣ አንድነቷን እያሰብ የምናከብረው በዓል ነው ማለት ነው ዘንድሮ በኢትዮጵያ ሲኖዶስ የዋሽንግተን ዲሲ እና የካሊፎርኒያ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ፋኑኤል ናቸው። በደብረ ምሕረት ካቴድራል ቅዱስ ሚካኤል ስለሚካሄደው ስነ ስርዓት የተናገሩት የሰማ ነው። ለመሆኑ ሌሎች የአካባቢው አብያተ ክርስቲያናትስ በዓሉን እንዴት ያከብሩት ይሆን? ብዙ ጊዜ መስቀል እንደሚታወቀው ዋናው በዓሉ የደመራ በዓል ነው። በሀገራችንም በኢትዮጵያ በመስቀል አደባባይ በሚባለው እንደሚከበረው እኛ በዚህ አካባቢ እንግዲህ ብዙ ጊዜ ስናከብር ቆይተናል። በየአመቱም በዚያው በተለመደው በተመሳሳይ ሁኔታ ነው የምናከብረው። በመጀመሪያ ደረጃ በስደተኛው ቅዱስ ሲኖዶስ ውስጥ የሚገኝ ትልቁ ቤተ ክርስቲያን በዚህ በዲሲ ይኸው የእኛ ቤተ ክርስቲያን ነው ብቸኛ ነው እና እንግዲህ ገለልተኞችም ለብቻ ያከብራሉ። እኛም ደግሞ የመሰሉንን ይዘን ባልቲሞር ኢየሱስን ማኑዌል ኪዳነ ምሕረት ስልቨር ስፕሪንግ፣ እንደዚሁም ደግሞ የወራያል ቤተ ክርስቲያን አንድ አራት አብያተ ክርስቲያናት ሆነን ነው የምናከብረው። የደብረ ኃይል ቅዱስ ገብርኤል ካቴድራል አስተዳዳሪ መልአከ ኃይል መርጌታ ተስፋዬ ነጋን ነው የሰማችሁት። አድማጮች ታዲያ ቀደም ብሎ እንደ ተጠቆመውም በአሁኑ ወቅት ያለው የኢትዮጵያ ሁኔታ ያሳስበናል፣ እናም አከባበሩን ለውጦታል ነው የሚሉት። በእርግጥ እንግዲህ የመስቀል በዓል ብዙ ጊዜ በሀገራችን እንደሚከበረው ከቤተ ክርስቲያን ራቅ ባለ በአደባባይ ነው የምናከብረው። እኛ ግን ብዙ ጊዜ በዓሉን የምናከብረው ከዚሁ ከቤተ ክርስቲያን ፊት ለፊት ያለችው አደባባይ የመንግስት ቦታ፣ እሷንን ፈቃድ ጠይቀን በዚያ መንገድ ከዚያ ደመራውን እናከብራለን። እና እንግዲህ የመስቀል በዓል በዚህ አመት፣ በእርግጥ በለሆሳስ ወይንም በጸጥታ ነው የምናከብረው። ደመቅ ያለ የወረብ የዚህ አይነት ነገር በብዛት ላይኖር ይችላል። አንደኛ ራሱ የጸሎቱ ባህሪ ብዙ ጊዜ ያው ከቤተ ክርስቲያንም ስርዓት አንጻር ስንመለከት አብዛኛውን ጸሎት ነው ሬዳዊ፣ ዜማ፣ ማህሌት የመሳሰሉ ነገሮች ናቸው። ምናልባት እንግዲህ ቀነስ ባለ ሁኔታ የምናደርገው ያኔ ወጣቶች ያሆየውን ምኑን እንቀንሳለን እና በዓሉን ማክበር ያህል በቤተ ክርስቲያንም ሁኔታ በዓልን በመከራም በችግር ልም ላይ እያሉ ማክበር ይቻላል እና በዚያ መልክ ነው ብዙ ደስ ብሎን አይደለም የምናከብረው። ግን ደግሞ የደመራ በዓል መስቀሉ ራሱ ተቀብሮ የኖረና በኢየሩሳሌም ያው በሊን አማካኝነት መስቀሉ ከተቀበረበት ወጥቶ የተገኘበት ስለሆነ ያንን በዓል በምናከብርበት ጊዜ የበዓሉን መሰረታዊ ሁኔታ ሳንዘነጋ እንደገና ደግሞ በዚህ በሀገራችን አሁን በወቅቱ ያለውን ሁኔታ ሳንዘነጋ በችግር ላይ እያለንም ቢሆንም አንደኛ ራሱ ስደተኞች ነንና በስደትም ላይ እያለን በዓሉን የምናከብር መሆናችንና በተለይ ደግሞ በአሁኑ ወቅት በሀገራችን ከሚደርሰው ችግር ያንንም እያሰብነ ጸሎት ነው ወደ ጸሎት ነው አድልተን የምናከብረው እና በአለባበሳችንም በአከባበራችንም ቀነስ ያለ ነው። ለምሳሌ መስቀል እንደሚታወቀው ብዙ ጊዜ ነጭ መልበስ ይበዛን ግን ያው ነጭም ብዙ እንዳይለበስ የተፈለገው ዝም ብሎ ኖርማል የሆነ ልብስ ለብሰውም የመና እንዲመጡ በዚህ መልክ ነው እንግዲህ አስተዋውቀን የምናከብረው። ሶስተኛ ዊቱ የዋሽንግተኗ ቅድስት ማርያም ቤተ ክርስቲያን ናት። እግዚአብሔር ይስጥልኝ። መጋቢ ሀብታት ቀሲስ ሀይሉ ዘለቀ እባላለሁ። የርእሰ አድባራት ደብረ ሰላም ቅድስት ማርያም ቤተ ክርስቲያን ጊዜያዊ አስተዳዳሪ ነኝ። በአሁኑ ሰዓት ደመራው እየተዘጋጀ ለሕዝቡ መቆሚያ ቦታው በጽዳት እየጸዳ እየተጠረገ እንዲሁም ደግሞ መቁም ለማይችሉ በእድሜ ለገፉ አረጋውያን ወንበሮች እየተዘጋጁ፣ ሰንደቅ ዓላማዎች እየተሰቀሉ በዚህ መልኩ የደመራው ቦታ እየተዘጋጀ ነው ያለ። እንደሚታወቀው ደብራችን ደብረሰላም ርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተ ክርስቲያን በሰሜን አሜሪካ ካሉት አብያተ ክርስቲያናት አንዷና ታላቅ ደብር ናት። በውስጧም ብዙ ሊቃውንት ካህናትና ዲያቆናት አሉ። ብዙ ምዕመናንም ያቀፈች ቤተ ክርስቲያን ናት። ይህንን ታላቅ የመስቀል ደመራም በዓል ስታከብር ለብዙ ዘመናት ነው። ይህንን ታላቅ በዓል ለማክበር ቅስቀሳ አደርጋለች። ህዝበ ክርስቲያኑ እንኳንስ ይህንን ታላቅ በዓልና እንደ ወርሃዊም ሆነ በሳምንትም የሚገኘው ህዝብ በዚህች ቤተ ክርስቲያን ውስጥ በጣም ብዙ ህዝብ ነው። በየሳምንቱ ከሺህ አምስት መቶ እስከ ሁለት ሺ ሰው የሚገኝባት ቤተ ክርስቲያን ናት። በዲሲ አካባቢ ላሉ የመንግስት ባለስልጣናት በዓላችን ላይ እንዲገኙ ጥሪ አስተላልፈናል። እነዚህም እንደሚመጡ ተስፋ እናደርጋለን። እኛም ይህንን ታላቅ በዓል ለማክበር ተዘጋጅተናል። የምናከብረውም የደመራውን በዓል ብቻ ሳይሆን በያዝነው ወራት ውስጥ በተለይም በሀገራችን በኢትዮጵያ በህዝባችንም ላይ እያለ ያለውንም መከራና ጭንቀት ህዝባችንም ቤተ ክርስቲያናችንም በማሰብ ነው። በዚህም መሰረት በዚሁ በፕሮግራማችን ውስጥ የጸሎት ምህላ ለሀገራችንም ለህዝባችንም እንደምናደርግ ፕሮግራም ውስጥ አስገብተናል። በዚህ መልኩ የዘንድሮውን የደመራ በዓል እናከብራለን። ደብረ ገነት መድኃኔ ዓለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ጨምሮ ሌሎች የአካባቢው አብያተ ክርስቲያናትም በተመሳሳይ የመስቀል ደመራ በዓልን እንደሚያከብሩ ታውቋል። በተለያዩ ዩናይት ስቴትስ ግዛቶች ያሉ በርካታ አብያተ ክርስቲያናትም ብዙዎቹ በትላንትና ዕለት በዓሉን ማክበራቸው ተዘግበዋል።